የዩናይትድ ስቴትስ መንግስት ስደተኞችን ተቀብለው ለሚያስተናግዱ ሀገሮች ቀጥተኛ የገንዘብ እርዳታ ለመስጠት የተባበሩት መንግስታት ድርጅትን ጨምሮ ሌሎችም ተቋማት ስደተኞችና ፍልሰተኞችን የሚያግዙበትና ዘለቄታ ያለው የምጣኔ ሀብት ጠቀሜታ የሚያገኙበት የሶስት ቢሊዮን ዶላር ተጨማሪ እርዳታ ይፋ አድርጋለች። ኢትዮጵያ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ በስደተኞች ጉዳይ አብይ ተዋና የሆናን የሰነበተችው በሰባ አንደኛው ጉባኤ ላይ ስደተኞችና ፍልሰተኞችን መልሶ ለማቋቋምና የሥራ ዕድል ለመፍጠር ከአውሮፓ ህብረት የ500 ሚሊዮን ዶላር እርዳታ እና ብድር አግኝታለች። ኢትዮጵያ ሄኖክ ሰማ ጊዜር የሰባ አንደኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተከታተለ ካለበት ከኒውዮርክ ተከታዩን ዘገባ አጠናቅሯል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተባበሩት መንግስታት ድርጅት አጠቃላይ ጉባኤ የመሩት ልዑካን ቡድን በስደተኞችና ፍልሰተኞች እርዳታና መልሶ ማቋቋም ስራ በርካታ የውጭ ሀገር እርዳታና አነስተኛ ወለድ ያለው ብድር ይዞ ወደ አዲስ አበባ ይመለሳል። በዚህ ሳምንት በኒው ዮርክ የዓለም መሪዎች በፈረሟቸው ስምምነቶችና የተግባራዊ እንቅስቃሴ መርሃግብሮች ኢትዮጵያ አይነተኛ ተሳታፊ ሆና ነው የሰነበተችው። በኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠለሉ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለሱ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እንደዚሁም የአስቸኳይ እርዳታ ለማቅረብ ተዘጋጅተዋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰላማዊ ሰዎች ደህንነት ዴሞክራሲና የሰብአዊ መብት ምክትል ሚኒስትር ሳራ ስዋል ሀገራቸው ለተባበሩት መንግስታት ድርጅት፣ ሌሎች ሀገሮችና ተባባሪ መንግስታት በሚቀጥሉት ጥቂት ዓመታት ልታቀርብ የተዘጋጀችውን እርዳታ ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ አብራርተዋል። so adding an additional 3 billion dollars to refugee assistance programs ለስደተኞች መርጃ መርሃ ግብሮች ተጨማሪ 3 ቢሊዮን ዶላር ተመድቧል። ስደተኞችና ሌሎችም በልዩ ሁኔታ ያሉ ሰዎች የሚገቡበት ሁኔታዎች ህጋዊ መንገዶች በእጥፍ ለማሳደግ የሚቻልበትን ሁኔታ በአዲሱ ሀገራቸው ኑሯቸውን ደህንነታቸውን ጠብቆ እንዲጀምሩ ማስቻል ሌላው እርምጃ ነው። ከዚህ በተጨማሪ አንድ ሚሊዮን ለሚሆኑ ተጨማሪ ስደተኞች ልጆች ባሉበት ቦታ ትምህርታቸውን እንዲቀጥሉ ማድረግ ነው። ስደተኞችን ተቀብለው በደግነት የሚያስጠልሉ መንግስታትን እናመሰግናለን። ሆኖም ብዙውን ጊዜ ስደተኞች ሰርተው ራሳቸው ገቢ እያገኙ ለመኖር መቻል ይፈልጋሉ ይፈልጋሉና መንግስታት ይህንን እንዲያደርጉ ግፊት ይደረጋል። እናም መንግስታቱ በሽግግር ላይ ላሉ ስደተኞች ቁጥሩ ወደ አንድ ሚሊዮን የሚጠጋ የስራ ፈቃድ ለመስጠት ቃል ገብተዋል። ገንዘቡ በአስቸኳይ የምግብ እርዳታና ቀጥተኛ የሆነ የምጣኔ ሀብት እገዛን እንደሚያጠቃልል ምክትል ሚኒስትር ስዋል ገልጸውልናል። የአውሮፓ ሕብረትና ብሪታንያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ ሁለት የኢንዱስትሪ ፓርኮችን እንድትገነባ ወደ 30 ሺ ለሚሆኑ ኤርትራውያን ስደተኞችና ፍልሰተኞች እንደዚሁም ደግሞ ለ60 ሺ ኢትዮጵያውያን የስራ ዕድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። የአውሮፓ ኢንቨስትመንት ባንክ ዓለም አቀፋዊ ጉዳዮች ሥራ አስኪያጅ ፓትሪክ ዋልሽ የእርዳታና ብድሩን ዝርዝር እንዲህ ያስረዳሉ። ባለፈው ማክሰኞ ኒውዮርክ ውስጥ የተፈረመው ይሄ አጠቃላይ ስምምነት ፕሮጀክቱን ለመጀመር አምስት መቶ ሚሊዮን ዶላር እንደሚያስፈልግ ይጠቅሳል። ከዓለም ባንክ በተጨማሪ ከአውሮፓ በኩል ደግሞ የአውሮፓ ህብረት አካል ከሆነው የአውሮፓ ኢንቨስትመንት ባንክ ለፕሮጀክቱ ማካሄጃ 200 ሚሊዮን ዶላር ገደማ እንሰጣለን ብለናል። ይሄ ደግሞ የቀረበውን ሐሳብ በደንብ ከመረመርን በኋላ ነው። በዚህ ዓመት መጀመሪያ ላይም ባንካችን ማለት የአውሮፓ ኢንቨስትመንት ባንክ አዲስ አበባ ቢሮ ከፍቷል። በዚያ ያለ ተወካያችን በምን መንገድ ማካሄድ እንደሚሻል ከኢትዮጵያ መንግሥት ተወካይ ጋር እየተነጋገረበት ነው። ስምምነቱ በዚህ ሳምንት በአውሮፓ ኢንቨስትመንት ባንክ ፕሬዚዳንትና በኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይፋ ተደርጓል። ኢትዮጵያ ለዓለማው ማህበረሰብ ያቀረበችው የትብብር ሰነድ እንደሚያመለክተው ወደ አውሮፓና ሌሎች አፍሪካ ሀገሮች እንዲሁም በሀገር ውስጥ በስደት የሚገኙ የውጭ ሀገር ዜጎችና ኢትዮጵያውያንን ጭምር የስራ ፈቃድ አግኝተው በኢንዱስትሪ ልማት እንደሚሰማሩ ይዘረዝራል። የዓለም አቀፉ ማህበረሰብም መርሃ ግብሩም በመደገፍ ላይ ይገኛል። የኢትዮጵያ መንግስት በፍጥነት እያደገ የቆየው ምጣኔ ሀብቱ በዘንድሮ ዓመት በድርቅና በሌሎች እክሎች ተቀዛቅዞ 4.5 ከመቶ እንደሚያድግ የዓለም የገንዘብ ድርጅት አይኤምኤፍ በሚያዝያ ወር መተንበዩ ይታወሳል። በኦሮሚያ ወልቃይት፣ ጎንደርና ጎጃም የተቀሰቀሱ ህዝባዊ ተቃውሞዎች የምጣኔ ሀብት እንቅስቃሴም ላይ እክል ፈጥረው ቆይተዋል። ኢትዮጵያ ስደተኞችና ፍልሰተኞችን መልሶ የማቋቋምና የምጣኔ ሀብት እድል የመፍጠር ዓለም አቀፍ የተቀናጀ መርሃ ግብር የሚሰጣት እገዛ በተለይ በውጭ ምንዛሬ እጦት ለሚጨናነቀው የገንዘብ ስርዓቷ እፎይታን፣ እንደዚሁም ለበርካታ ወጣቶች የስራ ዕድል ለመፍጠርም ያግዛል፣ በተግባር ሲውል ማለት ነው። ምዕራባውያን ለኢትዮጵያ መንግስት የሚሰጡት እርዳታ የሰብአዊ መብትን ከሚያፍን ዜጎችም፣ በተለይም በተቃውሞ ጎራ የተሰለፉን የሚያዋክብና የሚያሰድድ መንግስት ዕድሜ ማራዘሚያ ድጋፍ እንደሆነ በመግለጽ የዓለም አቀፍ የሰብዓዊ መብቶችና የመልካም አስተዳደር ተቆርቋሪዎች በተደጋጋሚ ሲያሳስቡ የቆዩት ጉዳይ ነው። በዩናይትድ ስቴትስ ኮንግረስም የመብት ረገጣዎቹን የሚያወግዝና ዋሽንግተን ለአዲስ አበባ የምትሰጠውን እርዳታ ከመርሆቿ ጋር እንድታጣጥም የሚጠይቅ ረቂቅ ውሳኔ ኤችአር 16 ባለፈው ሳምንት ይፋ ይሆኗል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰላማዊ ሰዎች ደህንነት ዴሞክራሲና የሰብዓዊ መብት ምክትል ሚኒስትር ሳራ ስዋል መንግስታቸው እንደ ኢትዮጵያ ላሉ በመብት ረገጣ የዴሞክራሲ ግንባታ ላይ ባላቸው አሉታዊ ተጽዕኖ የሚወቀሱ ሀገሮች የሚሰጠውን እርዳታና መርሆዎቹን አስመልክቶ ያለውን የውጭ ጉዳይ ፖሊሲ ሲያብራሩ የእኛው ኃላፊነት እነዚህ ፖሊሲዎች ለሀገሮቹ ዘላቂ ጥቅም እንደማይበጁ ውሉ አድሮም የአፈና ትርፉ ጽንፈኝነትና ሁከት መሆናቸውን ማስረዳት ነው። ስለዚህ ምግባሮቻቸውን ከማን ወድላቸው ብዙ ሀገሮች ጋር ግንኙነቶችን ብንመሰርትም የእኛ ተግባር ግን ሀገሮቹ የሚያራምዷቸው ፖሊሲዎች ምን ያህል ጎጂ መሆናቸውን እንዲያዩት ማገዝ ነው። ኢትዮጵያ ከ ሰባት መቶ ሺህ በላይ ከደቡብ ሱዳን፣ ሶማሊያና ኤርትራ የተሰደዱ ሰዎችን አስጠልላ ትገኛለች። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከኒውዮርክ።